ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 8 2012 ዓ ም ዝግጅታችን ጀመረ ኢትዮጵያ ውስጥ ስድስተኛው የኮቪድ-19 ተጋላጭ ተገኝተዋል። እንግሊዛዊት ዲፕሎማት ናቸው። ስለ ዛሬ ሁኔታ የሕብረተሰብ ጤና ኢንስቲትዩት ቀደም ሲል መግለጫ ሰጥቶ ነበር በኮሮና ቫይረስ ስርጭትና ምላሽ ጉዳይ እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመርን ወደ 207 የሚደርሱ ከእነሱ ጋር ንክኪ ያላቸው ግለሰቦች በእኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላቦራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲፎች በዚህ ሂደት ውስጥ የተገኙ ናቸው። ትላንት የሚወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይም ምልክቱን የሚያሳይ ግለሰብ አልገጠመንም። ዶክተር ኤባ አባተ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ናቸው የሰማችኋቸው። በነገራችን ላይ ይህንን መግለጫ የሰጡት ስድስተኛዋ የኮቪድ-19 ተጋላጭ መገኘታቸው ከመታወቁ በፊት ነው። ዘገባውን በአብይ ርዕስ ይዘናል። እንደምናመሻችሁ ጤና ይስጥልኝ። ክቡራትና ክቡራን የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ለዜናው ቆንጂት ታዬ አብራኛለች። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ጆ ጊል በስቱዲዮ የቴክኒክ መሣሪያዎች ላይ ይገኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና። ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በኢትዮጵያ ስድስተኛ የኮሮና ቫይረስ ተጠቂ መገኘቱን የጤና ሚኒስትር ዶክተር ሊያ ታደሰ አስታወቁ። ዛሬ ከዱባይ ወደ ኢትዮጵያ የመጡ የሀምሳ ዘጠኝ ዓመት የእንግሊዝ ዜግነት ያላቸው ዲፕሎማት ሲሆኑ ከነበሩበት ሆቴል በተገኘ ጥቆማ ግለሰቧ ባሉበት ራሳቸውን አግልለው እንዲቀመጡ ተደርጎ በተካሄደ የላቦራቶሪ ምርመራ በቫይረሱ የተያዙ መሆናቸው እንደተረጋገጠ ነው ዜናው ያመለከተው። በአሁኑ ሰዓት ግለሰቧ በለይቶ ሕክምና መስጫ ማዕከል ሕክምና እየተደረገላቸው መሆኑም ተገልጿል። ከዜና በኋላ በአብይ ርስ ዝርዝሩን የያዘ ዘገባ ይቀርባል። በሌላ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ሰራተኞች ከቤት ስራቸውን እንዲያከናውኑ ቦርዱ ውሳኔ መስጠቱ ታውቋል። ቦርዱ ከዚህ ውሳኔ የደረሰው ለቦርዱ ቴክኒካዊ ድጋፍ ከሚሰጡ የውጭ ሀገር ባለሙያዎች መካከል አንድ ግለሰብ የኮሮና ምልክት ተብለው የሚጠረጠሩ ስለታዩበት እንደሆነና ውጤቱ በምርመራ እስከሚታወቅ ለቅድመ ጥንቃቄ ተብሎ የተወሰደ እርምጃ እንደሆነ ነው ብሔራዊ ምርጫ ቦርድ ያስታወቀው። በአጎራባች ኤርትራ ዜና የሀገሪቱ የጤና ጥበቃ ሚኒስቴር ወደ ሌላ ሀገር እና ከሌላ ሀገር የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆኑ የሚያደርግ መሆኑን አስታውቋል። የኤርትራ የጤና ሚኒስቴር የህብረተሰብ ጤና ዲሬክተር ዶክተር አንደ ብርሃን ተስፋ ጽዮን ለቪኦኤ የሰጡትን ቃል ያካተተ ዘገባ ከአስመራ ብርሃነ ርሄ ይዞ ቀርቧል። ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ የሚደረጉ ጉዞዎች አስቸኳይና የማይቀሩ በሆኑ ምክንያቶች ብቻ እንዲሆን እንደሚደረግ የኤርትራ የጤና ሚኒስቴር መጋቢት ስድስት አዲስ ባወጣው የጉዞ መመሪያ አስታውቋል። በኤርትራ ውስጥ ከቦታ ወደ ቦታ የሚደረጉ ጉዞዎችም ግዴታ በሆነ ምክንያት ካልሆነ በስተቀር እንዲቀንስ መመሪያው ጨምሮ ገልጸዋል። ሁሉም የህብረተሰብ ክፍል ሰዎች በብዛት ከሚሰበሰቡበት ቦታዎችም በተቻለ መጠን መራቅ እንዳለባቸው ያስገነዘበው የኤርትራ የጤና ሚኒስቴር መመሪያ በቀጣይ ስለ ኮሮና ቫይረስ ድረስ አዲስና ወቅታዊ መረጃዎችንና መመሪያዎችን እንደሚያስተላልፍ ገልጸዋል። በኤርትራ የጤና ሚኒስቴር ጽፈት ቤት የወጣውን አዲስ የጉዞ መመሪያ በተመለከተ ቪኦኤ በስልክ ያነጋገራቸው የኤርትራ የጤና ሚኒስቴር ጽህፈት ቤት የህብረተሰብ ጤና ጊዜያዊ ጀኔራል ዳይሬክተር ዶክተር አንደ ብርሃን ተስፋጼን አስቀድመው በተለያዩ ምክንያቶች ከኤርትራ ወደ ሌላ ሀገር ከሌላ ሀገር ወደ ኤርትራ ተጉዘው የነበሩ ኤርትራውያን የሆኑ የውጭ ሀገር ዜጎች በፈለጉት ጊዜ ወደ ሀገራቸው መመለስ እንደሚችሉ ገልጸዋል። በኤርትራ የጤና ሚኒስቴር የወጣው የጉዞ መመሪያ በኮቪድ 19 የሚታወቀው የኮሮና ቫይረስ በሽታ በዓለም እየተስፋፋ በመምጣቱ የህዝብና ሀገርን ደህንነትን ለማስጠበቅ ተብሎ መመሪያው እንደወጣ ዶክተር አንደ ብርሃን ተስፋጤን ለቪኦኤ ገልጠዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን ፕሬዝደንት ሳልቫኪር ኮሮና ቫይረስ ወረርሽኝ እንዳይዛመት ለመከላከል አዲስ መመሪያ ማውጣታቸው ተዘግቧል። አዳዲሶቹ ተሿሚ ሚኒስትሮቻቸው በሙሉ ወደ ውጭ ሀገር ከመጓዝ እንዲቆጠቡ እገዳ ጥለዋል። ፕሬዚደንቱ ትናንት ሰኞ የአዲሱን ካቢኔያቸውን ሚኒስትሮች ቃለ መሀላ ባስፈጸሙበት ስነ ስርዓት ሚኒስትሮቹ ወደ ውጪ ሀገር ከመጓዝ ታግደዋል ብለዋል ፕሬዚደንቱ ከውጪ ለሚመለሱ ዲፕሎማቶችም መመሪያ አውጥተዋል ቫይረሱ ከተዛመተባቸው ሀገሮች የሚመለሱ የመንግስት ባለስልጣናት ራሳቸውን ለይተው እንዲቀመጡ አዝዣለሁ ብለዋል ሳልቫኪር የስፖርት የእምነት የሰርግ የፖለቲካ ወዘተ ዝግጅቶች ለሌላ ጊዜ እንዲተላለፉ መመሪያ መስጠታቸውንም አክለው ተናግረዋል አዲስ ተሿሚ የደቡብ ሱዳን የውጭ ጉዳይ ሚኒስትር ቢያትሪስ ካሚሳ ዋኒ በውል ወዳልተጠቀሰና እና ቫይረሱ የተዛመተበት መሆኑ ወደ ተረጋገጠ ሀገር ተጉዘው በቅርቡ ስለተመለሱ ጁባ ውስጥ ለሁለት ሳምንታት ራሳቸውን አግልለው እንደተቀመጡ ነው የተገለጸው። አዲስ ተሿሚ ምክትል የአገር አስተዳደር ሚኒስትሩ ማቢዮር ጋራንግ ግን በቃለ መሀላው ስነ ስርዓት ላይ አልተገኙም። በምን ምክንያት እንደቀሩ ከባለስልጣናት የተነገረ ነገር የለም። አዲስ ቪዛ አመልካቾችም ገደቦች እንደሚደረጉባቸው አዘዋል። ፕሬዚደንቱ አላስፈላጊ የሆኑ ጉዞዎች እንዲሰረዙ ወይም እንዲዘገዩ ያሳሰቡት ሳልቫኪር ወደ ውጭ ሀገር ወደ ጎረቤት ኬንያም ቢሆን መሄድ የለም ሲሉ ነው ያስጠነቀቁት። በሌላ የኮሮና ቫይረስ ወረርሽኝ ዜና በዓለም ዙሪያ የወረርሽኙ ግስጋሴ ለመቆጣጠር በተያያዘው ርብርብ መንግስታት ህዝቦቻቸውን ቤት እንዲቀመጡ ወይም ቢያንስ ሰው የሚበዛበት ቦታ ከመገኘት እንዲቆጠቡ በተለያየ ደረጃ እያዘዙ ወይም እያሳሰቡ ናቸው። እናም በብዙ ሚሊዮኖች የተቆጠሩ ሰዎች በዓለም ዙሪያ ወትራዊ የኑሮ እንቅስቃሴያቸው እየተቀያየረ ነው። ቫይረሱ በበዛ ሁናት የተዛመተባት ደቡብ ኮሪያ ወደ ሀገሯ በሚገቡ ሰዎች ላይ ጠበቅ ያለ ቁጥጥር አድርጋለች። ቻይናም ተመሳሳይ እርምጃ እየወሰደች ነች። ሀያ አንድ አዳዲስ የቫይረሱ ተጠቂዎች መገኘታቸውን ያስታወቀችው ቻይና ከአንደኛው በስተቀር በሙሉ ከሌላ ሀገር የተጓዙ መሆናቸውን ያስታወቀችው ሁለቱ ሀገሮች የቫይረሱን ስርጭት በመቆጣጠር ረገድ በቅርብ ሳምንታት ትልቅ እርምጃ እንዳስመዘገቡ እየተነገረላቸው ነው። ሌሎች የዓለም አካባቢዎች፣ በተለይም አውሮፓ በቫይረሱ ተጠቂ ብዛት ቀዳሚነቱን እየያዙ ናቸው። ጣሊያን የተያዘው ሰው ብዛት በአንድ ቀን ከሶስት ሺህ በላይ አሻቅቧል። አሁን በተጠቂዎች ብዛት ሁለተኝነቱን ይዛለች ጣሊያን ኢራን እየተከተለች ነው። በዩናይትድ ስቴትስ ዙሪያ ማህበረሰቦች ቻይና፣ ደቡብ ኮሪያ እና ጣሊያን የተጠቀሙባቸውን እንቅስቃሴዎችን የመገደብ እርምጃዎች እየወሰዱ ናቸው። ዋይት ሀውስ ህዝቡ ከአስር ሰው በላይ ከመሰባሰብ እንዲቆጠብ አሳስቧል። የተባበሩት መንግስታት ድርጅት እንዳስታወቀው በዓለም ዙሪያ በአሁኑ ወቅት ከአምስት መቶ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ህዝብ በብዛት ከመሰባሰብ እንዲቆጠብ የዓለም የጤና ባለስልጣናት ያወጡትን ጥሪ ተከትለው በርካታ የዓለም መንግስታት መጠጥ ቤቶችን፣ የምግብ ቤቶችን፣ ሲኒማ ቤቶችን እንዲዘጉ አዘዋል። የስፖርት ግጥሚያዎችም ወደ ሌላ ጊዜ ተላልፈዋል። ህንድ ታጅ መሀልን ለጎብኚዎች ከዛሬ ጀምራ ዘግታለች። የዓለም የጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም ሰዎች እርስ በርስ በቅርበት ከመገናኘት የመቆጠብ እርምጃ እንዲወስዱ ማድረጉ ጠቃሚ እንደሆነ ገልጸዋል። ከሁሉ የሚበልጠው ግን ለቫይረሱ ተጋልጧል ተብሎ የሚጠረጠርን ሰው በሙሉ መመርመር ነው ሲሉ አሳስበዋል። ቫይረሱ ከተገኘባቸው ለብቻ ተለይተው እንዲቀመጡ ማድረግ፣ የህመም ምልክት ከተሰማቸው ቀን ቀደም ብሎ በነበሩ ሁለት ቀናት ያህል ከማን ጋር እንደተገናኙ መከታተልና እነዚያን ሰዎችም መመርመር ያስፈልጋል ሲሉ አሳስበዋል። ዶክተር ቴድሮስ በዓለም ዙሪያ እስካሁን የተረጋገጠ በቫይረሱ የተያዙ ሰዎች ቁጥር አንድ መቶ ሰማኒያ ሺህ ገደማ ደርሷል። ሰባት ሺህ አንድ መቶ ሰዎች ሞተዋል። ከሰባ ዘጠኝ ሺህ በላይ ታመው ድነዋል። ብዙ ሰዎች ላይ ቫይረሱ መጠነኛ የሕመም ስሜት የሚያስከትል ሲሆን በጠና የሚታመሙት እድሜያቸው የገፋ ወይም ቀደም ብሎም ለሌሎች የጤና ችግሮች የተጋለጡ ሰዎች እንደሆኑ ነው የጤና ባለሙያዎች የሚያስገነዝቡት። በመጨረሻም ዛሬ ኢራቅ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ወታደሮችና የኔቶ ማለትም የሰሜን አትላንቲክ ጦር ቃልኪዳን ድርጅትን አባላት በሚያስተናግድ ከባግዳድ በስተደቡብ የሚገኝ የጦር ሰፈር ላይ ሁለት ሮኬቶች ጥቃት እንደደረሰ የኢራቅ የጦር ሰራዊት አስታውቋል። ጦር ሰራዊቱ በመግለጫው በሰው ላይ ስለደረሰ ጉዳት የተናገረው የለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 24፣ ይቅርታ፣ የማክሰኞ መጋቢት 8 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በደቡብ ክልል የጸጥታው ሁኔታ በእጅጉ መሻሻሉን የክልሉ መንግሥት እየተናገረ ነው። እነኝህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ወጣቶችን፣ ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል። በየአካባቢው የተወሰኑ ቡድኖች እየተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች የመንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመግታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሪት ሰናይት ሶሎሞን ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት። በዚህ ምሽት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ስድስተኛው የኮሮና ቫይረስ ተጋላጭ መገኘቱን የጤና ጥበቃ ሚኒስትር ደኤታ ዶክተር ሌያ ታደሰ አስታውቀዋል። ከዱባይ ወደ ኢትዮጵያ የገቡት የሐምሳ ዘጠኝ ዓመት እንግሊዛዊት ዲፕሎማት ባረፉበት ሆቴል ራሳቸውን አግልለው እንዲቆዩ ከተደረገ በኋላ በተደረገው ምርመራ ነው ለኮሮና ቫይረስ መጋለጣቸው የተረጋገጠው። ከግለሰቧ ጋር ንክኪ የነበራቸውን አምስት የነበራቸውን ሰዎች የመለየትና የክትትል ስራ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እየተከናወነ እንደሆነና ዲፕሎማቷ በለይቶ ሕክምና መስጫ ማዕከል የቅርብ ክትትል እየተደረገላቸው መሆኑን የጤና ጥበቃ ሚኒስትሯ፣ ይቅርታ ቀደም ሲል ሚኒስትር ዴታ ብዬ ነበር፣ የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በሌላ በኩል ደግሞ ቀደም ሲል ለቫይረሱ መጋለጣቸው ከተረጋገጠ አምስት ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው ሰባ አራቱ ነጻ መሆናቸው ዛሬ ተገልጿል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሰጠው መግለጫ ቀሪዎቹ ሰላሳ አራት ሰዎች በለይቶ ማቆያ ስፍራ ሆነው የምርመራ ውጤታቸውን በመጠባበቅ ላይ እንደሚገኙ አስታውቋል። ሙክታር ጀማል ዝርዝር አለው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ በኮሮና ቫይረስ መያዛቸው ከተረጋገጠ አምስት ግለሰቦች ጋር የቅርብ ንክኪ አላቸው በሚል የተለዩ 992 ሰዎች ለ14 ቀናት ራሳቸውን ከሌሎች ሰዎች ለይተው እንዲቆዩ መደረጉን አስታውቋል። 1285 የሚሆኑ ደግሞ ለ14 ቀናት የጤና ክትትል ሲደረግላቸው ቆይተው ጤንነታቸው በመረጋገጡ የጤና ክትትላቸው እንዲቋረጥ መደረጋቸውን የኢንስቲቱቱ ዋና ዳይሬክተር ዶክተር ኤባ አባተ በመግለጫው ላይ አስታውቋል። ዶክተር ኤባ በዛሬው መግለጫ በኮሮና ቫይረስ ከተያዙ አምስት ሰዎች ጋር ንክኪ የነበራቸው 113 ሰዎች ምርመራ ተደርጎላቸው ሰባ አራቱ ነፃ መሆናቸው መረጋገጡን በተመለከተ ዝርዝር ማብራሪያ ሰጥተዋል። እስካሁን ባለው እንግዲህ አጠቃላይ አምስቱንም ከደመርን ወደ 207 የሚደርሱ ከእነሱ ጋር ንክኪ ያላቸው ግለሰቦች በኛ የክትትል ስራ ውስጥ እንዲያልፉ አድርገናል። ከፍተኛ ቁጥር ያለውን ናሙና በመውሰድም የላብራቶሪ ምርመራ አድርገናል። ከዛ ውስጥ እንግዲህ የተገኙት ሁለቱ ፖዚቲፎች በዚህ ሂደት ውስጥ የተገኙ ናቸው። ትላንትም የወጡ ብዙ ናሙናዎች አሉ። እስካሁን አጋላጭ የሆነ ወይም ምልክቱን ሆኖን የሚያሳይ ግለሰብ አልገጠመንም። አሁን ባለን ከሰባ በላይ የሚሆን ምርመራዎች የተደረጉበት ሂደት ነው ያለው። ሁሉም ኔጌቲቭ ነው የሆኑት። ዶክተር ኤባ አያይዘው ህብረተሰቡ የበሽታውን ምልክት ያሳዩ ወይንም ተጠርጣሪዎች ተብለው በለይቶ ማቆያ አካባቢ የሚሆኑ ግለሰቦች ምንም እንኳን ውጤቱ ነፃ ሆኖ ቢረጋገጥም የማግለል ባህሪዎች እንዳይከሰቱ ጥንቃቄ ሊደረግና ስለ ኮሮና ቫይረስ ወረርሽኝ ምንነት፣ መከላከያ መንገዶች በጥልቀት ሊረዳ እንደሚገባ ተናግረዋል። ከዚህ በፊት ማንኛውንም በሽታ ለመከላከል ሲጠቀምባቸው የነበረውን የበሽታ መከላከል መንገዶች ችላ ሳይልና ሳይደናገጥ አጠናክሮ እንዲቀጥልም ዶክተር ኤባ መክረዋል። ትልቁ ነገር ከመቆጣጠር አንጻር ሌሎች ሀገራት ያመጡት ውጤት ለእኛ ትልቅ ተሞክሮ ነው የሚሆነው። ስለዚህ ያንን ተረድቶ ይሄ በሽታ በተለይ ደግሞ ማህበረሰቡ አዲስ በሽታ እንዳልሆነ አውቆ ዝርያው ነው አዲስ የሆነው እንጂ በተለይ የሚያሳያቸው የበሽታ ምልክቶች፣ ሊያመጣቸው የሚችለው ሁኔታዎች ከምናውቃቸው በሽታዎች ጋር እጅግ ተመሳሳይ ነው በተለይ ማህበረሰባችን ከተላመዱት በሽታዎች ከሁሉ በላይ ደግሞ በተለያየ መንገድ እነዛን ለመከላከል ከሚጠቀምባቸው መንገድ አንጻር ካየ ነው ለማህበረሰባችን ሩቅ ያልሆነ በሽታ ነው። ስለዚህ ከዛ አንጻር በግለሰብ በማህበረሰብ የምናደርጋቸውን ከፍተኛ ስራዎችን በጥንቃቄ እንዲሰራ በዚሁ አጋጣሚ እንገልጻለን። ሁሉ በላይ ግን ዋስትና የሚሆነው እውቀቱን መጨመር፣ ግንዛቤን መፍጠር ነው። ስለዚህ ከዛ አንጻር ስለዚህ በሽታ ምንነት ማወቅ፣ መተላለፊያ መንገዶችን መረዳት፣ በምን አይነት መንገድ መከላከል እንደሚቻል ማወቅና ግንዛቤው ከተፈጠረ ይሄንን ለመከላከል እጅግ አዳጋች አይሆንም። በሽታውን ሪፖርት ካደረጉ ሀገራት የሚመጡ ሰዎች ወይንም ንክኪ ያላቸው ራሳቸውን ለአስራ አራት ቀናት በመለየት በበሽታው አለመያዛቸው ሲረጋገጡ ብቻ ወደ ህብረተሰቡ እንዲቀላቀሉ መመሪያ ተሰጥቶ እየተሰራ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የተከበራቸው አድማጮች ይህ ዘገባ የተጠናቀረውና የህብረተሰብ ጤና ኢንስቲትዩት ዶክተር ኤባ አባተ ያንን ጋዜጣዊ መግለጫ የሰጡት በኢትዮጵያ ስድስተኛው የኮሮና ቫይረስ ተጋላጭ መገኘቱን የጤና ጥበቃ ሚኒስትሯ ዶክተር ሌያ ታደሰ ከማስታወቃቸው ቀደም ሲል ነበረ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙክታር ጀማልን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። ተከታዩም ዘገባ ከዚሁ ከኮቪድ-19 ጉዳይ ጋር ያቆየናል። ህዝቡ ኮሮና ቫይረስን ከመከላከል እንዳይዘናጋ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው አሳስበዋል። ሰው መጨባበጥ መተቃቀፍና መሳሳምን ከመሳሰሉ የመነካካት ሰላምታ እንዲቆጠብ አቶ ርስቱ አሳስበው እጆችን በሳሙና መታጠብ አስፈላጊ እንደሆነ መክረዋል። በክልሉ ውስጥ እስካሁን የኮቪድ-19 ምልክት አለመታየቱንና በቫይረሱ መያዙ የተረጋገጠ ሰው አለመኖሩ የተገለጸ ሲሆን በጥርጣሬ ክትትል ሲደረግላቸው የነበሩ 39 ሰዎች ነጻ መሆናቸውንም የክልሉ ጤና ቢሮ አስታውቋል። ሪፖርተራችን ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ በኮሮና ቫይረስ የተያዘ ሰው አለመኖሩን ዛሬ ከክልሉ ጤና ቢሮ ኃላፊ እና ከሐዋሳ ከተማ ምክትል ከንቲባ ጋር ሆነው በቢሯቸው በሰጡት መግለጫ አስታውቀዋል። በክልላችንም ሆነ በከተማችን እስካሁን ከዚህ በሽታ ጋር በተያያዘ ያጋጠመን ችግር የለም። የተጠረጠሩ ወይም በሽታው ሊኖራቸው ይችላሉ ተብሎ የተገመቱ ሰዎች አቆይተን ምርመራ አድርገን ከምርመራውም ነፃ ስለሆኑ እንደ ክልላችን አንድም በዚህ በሽታ የተጠቃ ሰው የለም። ችግር ካጋጠመ በጣም ጥሩ ነገር እያየን ነው። በህብረተሰብ ውስጥ ጥቆማዎች እየመጡ ነው። እንዲህ ቦታ እዚህ አይነት እንዲህ አይነት ነገር አለ ብትከታተሉት የሚል ጥሩ ነገር እየመጣ ነው። ይሄ መዳበር አለበት። ለዛ እንዲያመች ነፃ የስልክ ቁጥር ተዘጋጅቷል። 6929 እንደ ክልላችን በየትኛውም አካባቢ በጣም ሳል ያለበት ትኩሳት ያለበት እና የበሽታው ምልክት ይሆናል ተብሎ የሚጠረጠር ሰው ቶሎ ለጤና ባለሙያዎች መጠቆም ያስፈልጋል። ቫይረሱን ለመከላከል በእሳቸው የሚመራ ግብረ ኃይል መቋቋሙን የተናገሩት ምክትል ርዕሰ መስተዳድሩ የክልሉ ሕዝብ ኮሮና ቫይረስ ከመከላከል እንዳይዘናጋ አሳስበዋል። መዘናጋት የለብንም። ደግሞም አጉል ፍርሃትም አያስፈልግም። በጣም ፍርሃት ውስጥ ገብተን ስራችንን የምናስተጓጉልበት ሁኔታ መኖር የለበትም። ግን በጣም እንጠንቀቅ ለማለት ነው። ሰው ከመነካካት ሰላምታ እንዲቆጠብና እጁንም በሳሙና አዘውትሮ በደንብ እንታጠብ፣ ምክትል ርዕሰ መስተዳድሩ ጠይቀዋል። ደግመን የምንለው እጃችንን በደንብ እንታጠብ። ፍቅራችን ማንም አይወስድብንም። ቤተሰባችንም ልጆቻችንም፣ የትኛውም ወገናችንን በፍቅር እንዲኖርልን ነው የምንፈልገው በጤና በህይወት እንዲቆይልን ነው የምንፈልገው። ስለዚህ እጃችንን ታጥበን ከሰላምታ ተቆጥበን እንዲህ አይነት ደግሞ ችግር የሚጠረጠር ሰው ወይም ደግሞ የሆነ ያልተለመደ አይነት የበሽታ ሁኔታ የሚታይበት ሰው ካለ ደግሞ ቶሎ በመጠቁ ቆም ራስን በፍጥነት ከዛ አካባቢ ወይም ከዛ ቤት ማራቅ ያስፈልጋል። የኮሮና ቫይረስ ዜና ተከትሎ በተለያዩ አቅርቦቶች ላይ የዋጋ ጭማሪ በሚያደርጉ ግለሰቦች ላይም የክልሉ መንግስት ህጋዊ እርምጃ እንደሚወስድ ተናግሯል። ገበያው ላይ ያልተገባ ዋጋ የመጨመር ሁኔታ ተስተውሏል። ይህንን በፍጥነት ነው ግብረ ኃይል አደራጅተን በየአካባቢ ያንቀሳቀስ ነው። በሁሉም አካባቢ ግን የክልል ግብረ ኃይል መጠበቅ አያስፈልግም። ከወረዳ ጀምሮ ህብረተሰቡ ራሱ እየተደራጀ ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ አካላትን ማጋለጥና ለሚመለከተው የህግ አካል ጥቆማ ማድረግ መቻል አለበት። በዚህ ጉዳይ ላይ መንግስት ጠንካራ አቋም ይወስዳል። ምክንያቱም እንዲህ አይነት ችግር ሲያጋጥመን ይልቁኑ በተባበር ይልቁኑ ችግር ያለበት ወገን ገንዘብ የለውም ተብሎ በዚህ በሽታ ምክንያት ጉዳት ላይ እንዳይወጥቅ መደጋገፍ ነው ባህላችን። ስለዚህ ያልተገባ የዋጋ ጭማሪ በማድረግ አጋጣሚውን ለራሳቸው ጥቅም ለማዋል የሚፈልጉ እኛ አስተሳሰብ ያላቸው ግለሰቦች አይጠፉም። እንዲህ አይነት ተግባር በምናይበት ወቅት በፍጥነት መጠቆም ያስፈልጋል። የሙቀት መለኪያና ለይቶ ማቆያ ማዕከል በሁሉም ዞኖች እንደሚቋቋሙ የተናገሩት ደግሞ የክልሉ ጤና ቢሮ ኃላፊ አቶ አግናው ካውዛ ናቸው። ችግሩ ቢከሰት ምን ማድረግ አለብን ብለን የልየታ ማዕከል ኦልሬዲ ተዘጋጅቷል። በኋላም የተወሰነ በሳይት ደረጃ የሚታይበት ይሆናል። ልየታ ማዕከል ትናንት ዞን ጤና መምሪያዎች ጋር ዝርዝር ግምገማና ዝርዝር እቅድ አውጥተናል። በክቡር ሪስንስ ዳደሩ የሚመራው ኮሚቴ አደረጃጀት እስከ ቀበሌ ድረስ እንዲሄድና የቅኝት ስራችን በተቋሙና በጤና መዋቅሩ ብቻ መያዝ የለበትም። ህዝባችን መንቃት አለበት በሚል ይሄንን የፈጠርንበት አግባብ ነው ያለው። ስለዚህ ልየታውንም በተመለከተ አይዞሌሽን ሴንተርን በተለይ ሪስክ ያለባቸው አካባቢዎችን ቅድሚያ በመስጠት ቀጣይ ሁሉም ዞን ማዕከሎች ላይ በፍጥነት የልየታ ማዕከላትም እየተጠናቀቁ የሚሄድበት ሁኔታ አለ። ደቡብ ያው ድንበር ከኬንያም ከሳውት ሱዳንም ጋር ግንኙነት ስላለ እነዚህ አካባቢዎችም ላይ የተርሞስታት ሙቀት እና ትሊስት መከታተያ ስራዎች ለመስራት ዝግጅቱን ያጠናቅምበት ሁኔታ ነው ያለው። በክልሉ ተጠርጥረው ክት ለተደረገባቸው 39 ሰዎች ነጻ መሆናቸው ሲረጋገጥ መሸኘታቸውም ተናግሯል። ልየታችንን በተመለከተ አጠቃላይ ሁሉም መንገደኞች መረጃ የምናገኝበት ሁኔታ እንዳለ ሆኖ ችግሩ ያለባቸው አካባቢዎች ተብሎ የሚወሰዱትና የተወሰኑ የኬዝ ዴፊኒሽን የሚያሟሉትን በጥብቅ ክትትል የምናደርግበት ሁኔታ ነው ያለው። እስካሁን ባለንበት ወደ 39 የሚሆኑ መንገደኞች በእኛ ክልላችን አጠቃላይ ማለት ነው። አዋሳ ላይ ሰፋ ያለው ቁጥር አለ ወደ 32 የሚሆን። ቀሪዎቹ ሌሎች በክልላችን አካባቢዎች ክትትል የሚደረግበት በተለይ በየቀኑ ቢያንስ ሶስት ጊዜ ሙቀታቸውን ክትትል ምን እያደረገን የቆየንበት ነው። ዛሬ አንድ በዚህ ልክ ያለ መንገደኛ በእጃችን አለ። ከዛ ውጭ ያሉት ሁሉም በሚባል በተሻለ 14 ቀን ያው የበሽታው የሚቆይበት በተለይ ኢንኩቤሽን ፐሬድ የምንለው 14 ቀን ድረስ ስለሆነ እስከዛ ቆይተን እየሸኘን የቆየንበት ነው። አንድ ሰው ብቻ በሙቀት እና ሳል ምልክት ያለ በመሆኑ ወደ ኢፒኤችአይ ላብራቶሪ የላክንበት ነው። ግብፃዊ ዜጋ ነው የነበረው። ውጤቱም ኔጌቲቭ የሆነበት ሁኔታ ነው ያለው። የሀዋሳ ከተማ ምክትል ከንቲባ ስጥራቱ በየነ በኩላቸው የሀዋሳ ከተማ የጎብኚዎች የመዋለ ንዋይ መመደቢያ ና የሀዋሳ ኢንዱስትሪ ፓርክ መገኛ ስለሆነም የስጋት ቀጠና በመሆኑ ልዩ ጥንቃቄ እንደሚደረግ ተናግሯል። ማምሻውን ደግሞ ኮሮና ቫይረስን ለመከላከል ገቢያቸው ዝቅተኛ ለሆኑ ሰዎች ድጋፍ እንዲውል ኑሯቸው በውጭ አገራት የሆነ አራት ኢትዮጵያውያን ና ትውልደ ኢትዮጵያውያን የ የአምሳ ሺህ ብር ግምት ያላቸውን ቁሳቁስ ለክልሉ ጤና ቢሮ አስረክበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም። አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች፣ አሁን ስቱዲዮ ከገባሁ የደረሰኝ ዜና አለ። ለኢትዮጵያ ብሔራዊ ምርጫ ቦርድ የቴክኒክ ድጋፍ ከሚያደርጉ የውጭ ዜጋ ባለሙያዎች መካከል ለኮሮና ቫይረስ የመጋለጥ ምልክቶችን አሳይቷል በሚል ተጠርጥሮ የነበረ ግለሰብ ከተደረገለት ምርመራ በኋላ ነፃ መሆኑ ተረጋግጧል። ከቫይረሱ የምርመራ ውጤቱን ተከትሎ ወደ ተለመደው የሥራ እንቅስቃሴው የተመለሰ መሆኑን ብሔራዊ ምርጫ ቦርድ አስታውቋል። ተከታዩ ዘገባ ወደ እምነት ተቋማትና የኮቪድ-19 የመከላከል ጥረት ይወስደናል። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዓለም አቀፍ ወረርሽኝና ስጋት የሆነውን ኮቪድ-19ን አስመልክቶ ምክርና የጥንቃቄ መልእክት ለምዕመናኑ አስተላልፈዋል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጽሕፈት ቤት የእምነት አባቶች ስለ አሳሳቢው የኮሮና ቫይረስ መልእክት ለማስተላለፍ የጠሩት ጋዜጣዊ መግለጫ በጸሎት ነው የተጀመረው። ባርያም ቅዱስ፣ ቅዱስ፣ ቅዱስ ተብለ የምትመሰገን ቸሩ እግዚአብሔር አምላካችን ሆይ እስከዚች ሰዓት ስለጠበቅከን፣ ስለተንከባከብከን እናመሰግናለን። ቅዱስ አምላክ ሆይ ሀገራችን ኢትዮጵያን በቸርነት በምረት አስባት። አቤቱ ቅዱስ አምላክ ሆይ የፍጥረቱ ልጌታ በዝች ሰዓት በዓለም ላይ በህመም በደዌ በቫይረስ በጭንቀት ላይ ያሉትን ሁሉ በቸርነት ልታጽናናልን ልትፈውስልን አባታችን ወይ ብለን ስምህን እንጠራለን። አلله አሚን ሻበና ወበረድና አل ዘልጀላል ወክራም አله ሰሌምና ድኒና ዱኛና አل ዘልጀላል ወልክራም አገራችንን አማን አل አድርግልን አገራችንን ሰላም አርግልን። ህዝቡን ምኛንም ራሳችንን ወደ ሰላም የምንመለስ አድርገን። ሰላም የሚያመጣው መከባበር ነው፣ መዋደል ነው፣ መፈቃቀር ነው፣ መረዳዳት ነው። መረዳዳቱን መፈቃቀሩን፣ መተዛዘኑን አላህ ይስጠን። በሀገራችን ላይ ያዘበበውን የተከሰተውን በላሁላ ውሎ አላህ አድርግልን። ባለበት አላህ ይመልስልን። በቃ ይበለን። አንበጣውንም፣ ድርቁንም፣ ጦርነቱንም፣ በሽታውንም ከሀገራችን ላይ አላህ ይመልስልን። አላሁመ ሰሊ ወሰለም የሃይማኖት አባቶችን የጋራ መግለጫ በጽሁፍ ያነበቡት ሊቀ ትጉሃን ቀሲስ ታጋይ ታከለ የማህበረሰቡ አኗኗርና ባህል ለዚህ አይነት የቫይረሱ ስርጭት ምቹ እንደሚሆን ተገንዝበን የመጣብንን ፈተና ለማሸነፍ ሁላችንም ጥንቃቄ ልናደርግ ይገባል ብለዋል። ምዕመናን በተፈጠረው ሁኔታ መደናገጥ፣ መረበሽ ውስጥ ሳንወድቅ እንዲሁም በቸልተኝነት ሳይመለከቱ በአምልኮ ስነ ሥርዓትም ሆነ በማንኛውም ማህበራዊ ግንኙነቶች አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ሌላኛው የኢትዮጵያ ሃይማኖት ተቋማት ጉባኤ አጽንኦት ሰጥቶ ያስተላለፈው መልእክት የንግድ ማህበረሰቡን በተመለከተ ነው። የተወደዳችሁ የንግድ ማህበረሰብ አባላት የንግድ ስራችሁን ስታከናውኑ ከቫይረሱ ወረርሽኝ መከላከያ ይሁን በሌሎች የፍጆታ እቃዎች ላይ አላስፈላጊና ኢኮኖሚያዊ ምክንያት የሌለው ጭማሪ በማድረግ ወገኖቻችሁን ሳትጎዱ የንግድ ስራዎቻችሁን እንድታከናውኑ በፈጣሪ ስም አደራ እንላለን እንጠይቃለን። የመገናኛ ብዙሃን እና የማህበራዊ ሚዲያ ሰራተኞች ሙያዊ ስነምግባር በጠበቀ ከትክክለኛው ምንጭ የተገኘና የተረጋገጠ መረጃ በማሰራጨት ወገኖችን የመጠበቅና የመከላከል ማህበራዊ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የእምነት አባቶች በተናጠል ባስተላለፉት መልእክት ሕዝቡ ከኮሮና ቫይረስ ወረርሽኝ እንዲጠነቀቅ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁዕ አቡነ ማቲያስን ወክለው የተገኙት ብፁዕ አቡነ ሐረጋዊና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳማዊ ሙፍቲ ሐጅ ዑመር ኢድሪስ ተከታዩን መልእክት አስተላልፈዋል። ከግል ንጽህና ጀምሮ ጎረቤት አካባቢንም የሚመለከት ስለሆነ በግል ንጽህናን፣ ልዩ ስሜት ሲሰማን ደግሞ ህዝብ ወደሚበዛበት አካባቢ አለመሄድ ማህበራዊ ትስስሩም ዘግይቶ የሚደርስ በመሆኑ ለሌላውም ጤና፣ ለሌላውም ህይወት መጠንቀቅ አስፈላጊ ስለሆነ ሁሉም ይሄን ግንዛቤ ወስዶ ሰው በብዛት በሚኖርበትና በሚንቀሳቀስበት አካባቢ የተለየ ስሜት የሚሰማቸው ሰዎች ካሉ ለጤና ባለሙያዎች ምክርን መጠየቅ ብሎም ደግሞ የጤና ባለሙያዎች የሚሰጡትን ምክር መስማት ተገቢ ይሆናል። ስለዚህ አሁን ጸሎታችን ለኢትዮጵያውያን ብቻ ሳይሆን በመላው ዓለም ላሉ የሰው ልጆች ሁሉ ይሆናል። እኛ ለህዝብ ሰላሙ።

ጎረቤት ለጎረቤቱ ይዘን ነው የምንለው። ዓለም አቀፍ ወረርሽኝ የሆነውን ኮሮና ቫይረስ ለመከላከል እና አስፈላጊውን የጤና ጥበቃ አቅርቦት እንዲሻሻል የኢትዮጵያ ሃይማኖት ተቋማት ጉባኤ ለዓለም አቀፍ መንግስታትና ረድኤት ድርጅቶች ልዩ ትኩረት ሰጥተው ሰብአዊና ማህበራዊ ኃላፊነታቸውን እንዲወጡ ከአደራ ጭምር ጥሪ አቅርበዋል። የኢትዮጵያ ካቶሊካዊ ቤተ ክርስቲያን ፕሬዚዳንት ብፁዕ ካርዲናል ብርሃንነ ኢየሱስ ራፌል እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ ተከታዩን መልእክት አስተላልፈዋል። መንግስትም ትልቅ ኃላፊነት አለበት። ሀገራችን ኢትዮጵያ ይህንን ታላቅ በሽታ ለመቋቋም በአቅሟ መቻል አለባት። በየጊዜው ውሃ በእጃችሁን ታጠቡ፣ በሳሙና ታጠቡ እንባላለን ግን አብዛኛው ህዝብ እንኳን ሳሙና ውሃም የሚያጣበት አገር ላይ ነው ያለ ነው እና ይሄንም ተዛዝነን ህዝባችን ሳሙናም የሚያገኝበት ውሃም የሚያገኝበት እንዲሁም ደግሞ መከላከያም የሚያገኝበትን ተባብረን ተዛዝነን እንድንረዳዳ እንድንደጋገፍ አደራ። ላለው እግዚአብሔር አምላክ ይህን ክፉ ህመም ክፉ ወረርሽን ከኢትዮጵያ ያርቅልን፣ ሰላሙን ፍቅሩን ይስጠን። አሜን። እኛም የምናደርገውን ጥንቃቄ አድርገን ከአካላዊ ከአእምሯዊ ከመንፈሳዊ ከስነልቦናዊ ጥንቃቄ ጀምሮ መንፈሳዊውን ጭምር አንዱ አንዱን ስለማይቃረን ለእግዚአብሔር የሚኖረን በሱ ላይ የሚኖረን እምነት የጸና ሆኖ እኛ ደግሞ እንደ ሰዎች ማድረግ ያለብንን ጥንቃቄ ሁሉ እንድናደርግ አሳስባለሁ። በመጨረሻም ሁላችንም እንደ እምነታችን ፊታችንን ወደ ፈጣሪ በማዞር ንስሐ በመግባት በጾምና በጸሎት በመበርታት የፈጣሪያችንን ረድኤት በመለመን ለሀገራችን ብሎም ለምድራችን ፈውስ እንዲሰጥ በመንፈሳዊ ሕይወታችን መበርታት ይገባናል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቅርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የብልጽግና ፓርቲ የትግራይ ክልል ላይ ትኩረት የሚያደርጉ በአዲስ አበባና በትግራይ አስተባባሪ ጽህፈት ቤቶችን ሊከፍት መሆኑን አስታውቋል። የፓርቲውን የህዝብና የዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲን ሪፖርተራችን ሙሉጌታ አጽብሃ አነጋግሮ ከመቀሌ ተከታዩን ዘግቧል። ከትግራይ ክልል ውጭ በሌሎች የኢትዮጵያ አካባቢዎች አደረጃጀቱን ያዋቀረው የብልጽግና ፓርቲ በትግራይ ክልል ጽህፈት ቤቶችን እንደሚከፍት አስታውቋል። በመቀሌ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ነቢዩ ስሑል ሚካኤል በሚል ስም የሚታወቁት አቶ ነብዩ ገብረ ሚካኤል የትግራይ ብልጽግና ጽህፈት ቤት ኃላፊ ሆነው መመደባቸውን የፓርቲው ሕዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ለአሜሪካ ድምፅ ተናግሯል። ስማቸው ለጊዜው በይፋ ከመግለጽ የተቆጠቡት ተጨማሪ የትግራይ ብልጽግና አመራሮች ምደባ መካሄዱን የገለጹት አቶ አወሉ በቀጣይ የትግራይ ብልጽግና አስተባባሪ ጽህፈት ቤቶች በአዲስ አበባ መቀለና በሌሎች የክልሉ አካባቢዎች እንደሚከፈት ተናግሯል። በክልሉ ስለሚኖራቸው ተቀባይነት ተጠይቀው ሕዝቡ በፍርሃት እንዲኖር ተደርጎ እንጂ የብልጽግና ደጋፊ መሆኑን ባደረግነው ዳሰሳ ተመልክተናል ብለ ብለዋል። የትግራይ ክልላዊ መንግስት የብልጽግና ፓርቲ ቢሮ መጀመሪያው ነው። እኛ በህገ ደንባችን ውስጥ በዚህ አይነት መልኩ ተደራጅተው የትግራይ ህዝብ ለዘመናት ሲታገልለት የነበረው ዋጋ፣ ሲከፍልለት የነበረው ልማት፣ ከልማቱም በላይ ደግሞ ነፃነት በአግባቡ ትርጉም ባለው መልኩ እንዲያገኝ፣ ራሱ በልጆቹ መተዳደር እንዲችል ተደርጎ የተቀረጸ አደረጃጀት ነው። ይሄ አደረጃጀት አማራጭ ሀሳብ ወደ ክልሉ እንዲገባ ገብቶም ደግሞ በሰላማዊ መንገድ ትግል አይፈልጉም። ሌሎች ደግሞ ይሄ ፓርቲዎች አሉ በክልሉ ከብቶ እየታገሉ ያሉት ምክንያቱም እንደናረና ና ሌሎችም አሉ። እንደኛ ያን ሁሉ ክሎዝድ ፖለቲካል ሲስተም አይነ ነገር ነው የምፈልጉት። ዞሮ ዞሮ አሁን ህዝቡ በዚህ አፈና መቀጠል አይፈልግም። እነሱም ተቀባይነት ባለን መረጃና ጥናት መሰረት የለም። ህዝቡ ነፃነት ይፈልጋል፣ መናገር ይፈልጋል፣ ብልጽግናን ይፈልጋል። ከብልጽግና ጎን ቆሞ መጻ ይድል ከኢትዮጵያ ህዝብ ጋር ወደፊት ማሄድ ይፈልጋል። የብልጽግና ፓርቲ በዚህ አመት መጨረሻ በሚካሄደው ምርጫ በትግራይ በሁሉም አካባቢዎች እንደሚሳተፍ አቶ አወሉ ገልጸዋል። ብልጽግና በትግራይ ክልል አደረጃጀቱ ለማዋቀር ለክልሉ መንግስት በደብዳቤ ማሳወቁም አቶ አወሉ ገልጸዋል። ለአሜሪካ ድምፅ ሙሉጌታ ጽብሃም መቀለም አመሰግናለሁ ሙሉጌታ። የኦሮሞ ነጻነት ግንባር ሥራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳ ቡራዩ ወረዳ ፍርድ ቤት ቀርበው ተለዋጭ ቀጠሮ ተጠይቆባቸዋል። አቶ አብዲ ለሁለተኛ ጊዜ ፍርድ ቤት የቀረቡት ትናንት እንደነበረ ጠበቃቸው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ፖሊስ ኮሚሽን ተይዘው በቡራዩ ፖሊስ ጣቢያ የሚገኙት የኦሮሞ ነጻነት ግንባር ሥራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳ ትናንትና ማለትም መጋቢት 7 2012 ዓ ም በቡራዩ ወረዳ ፍርድ ቤት መቅረባቸውን ጠበቃቸው ዶክተር ተኩማ ዳባ ተናግረዋል። ዶክተር ተኩማ እንደሚሉት ከሆነ ፍርድ ቤቱ ለመጋቢት 18 2012 ዓ ም ቀጥራቸዋል። የአቶ አብዲ ጠበቃ ፖሊስ ምርመራውን አልጨረስኩም ስላለ ነው ፍርድ ቤቱ ተለዋጭ ቀጠሮ እየጠየቀው ሲሉ በችሎቱ ላይ የተነሱትን ሀሳቦች የዘረዘሩት ጣም ብራሻ አላቸው ጣም ስራ አላቸው መሆናቸውን አስረድተን፣ ይሄ ዋስትና ክልል ሊከተል ይገባል። የዋስትና ክልል ደግሞ የማይሰጥ ከሆነ አስራ አራቃን ሊሰጣቸው ይገባል። አጭር ቀጠሮ ሆኖ ሊሰጣቸው የሚገባው የሚል ክርክር አነሳል። ከዚያ በተጨማሪ አስራአራዲ ረጋሳ ራሳቸው እኔ ከነበርኩበት የፖለቲካ ፓርቲ ወይም ፖለቲካ ድርጅት አመለካከት አሰራሩና ሁኔታ እና ቤተሰቦች ባሉ ካሉበት ሁኔታ ሲመለከት እኔ የታሰርኩት በፖለቲካ ከሆነ ይህን ነገረኝ። እኔ ከዚህ በዚህ እንዳልተሳተፍኩም እርግጠኛ ይታወቃል። እኔ የታሰርኩበት ምክንያት እስካሁን ለእኔ ግልጽ አይደለም። የተነገረኝ አንድ ስልክ ተደውሎናል ተባለ። የትኛው ስልክ፣ የማን ስልክ፣ ምን የምን ስልክ እንደሆነ አላውቅም። ስልክ ተደውሎልኝ። የተደወለ የተደወለልኝ ስልክ የሚያጠራጥር ከሆነ ደግሞ በሰዓታት በቀናት መለየት የሚቻል ሳምንታት የሚወስድ አይደለም። ኢትዮ ቴሌኮም በመንግስት እጅ ነው ያለው። ይሄ ተጣርቶ ሊመጣ የሚችል ጉዳይ ነው። ስለዚህ እኔ ካሰርኩበት ነገር ግልጽ አይደለም የሚል አነሱ። አቶ አብዲ ከታሰሩ ቀን ጀምሮ ቤተሰብም ሆነ የግል ጠበቃቸው ለመጠየቅ እንዲሁም ቀርቦ ለመነጋገር አይፈቀድም ያሉት ዶክተር ተኩማ በሰላሳ ሜትር ርቀት ላይ ነው ማውራት የምንችለው ብለዋል። ዶክተር ተኩማ ዳባ ደንበኛቸው የፀሐይ ብርሃን እንዳያገኙ በመከልከላቸው ለፍርድ ቤት ያሉበትን ሁኔታ አስረድተናል ብለዋል። ፍርድ ቤቱም ችግሮቹን እንዲያስተካክል ለፖሊስ ትእዛዝ ሰጥቷል ስሉም ተናግረዋል። አቶ አብዲ ረጋሳን ጨምሮ ሌሎች ስምንት የኦኔግ አመራሮችና አባላት ከሳምንታት በፊት በመኖሪያ ቤታቸው በፖሊስ ሲያዙ ከአቶ አብዲ ውጭ የቀሩት በእለቱ እንደተለቀቁ መዘገባችን ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ። አመሰግናለሁ ፀሐይ ዳምጠው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሦስት ሰዓት ከሠላሳ ስምንት ደቂቃ ሊሆን ነው። አሁን አዲስ አበባ ላይ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ በትዊተርና በሌሎችም ማህበራዊ መገናኛዎች ቪኦኤ አምሐሪክ ብላችሁ ተከተሉን ተነጋገሩም። ስርጭቶቻችንን ከኦዲዮ ናው በእጅ ስልካችሁም ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኛላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑም ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። በተጨማሪም ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚተላለፍላችሁን ስርጭት እንድታዳምጡም እንጋብዛለን። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይ እንደዚሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ በቀጥታ ልታዳምጡን ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ጆ ጊል በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅ ይታየ፣ ዋና አዘጋጅ ትዝታ ብላቸው። እኔም እያስተናገድኳችሁ ኳችሁ ያለሁት ሶሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። ወደ ተከታዩ ዘገባ እናልፋለን። ስድስተኛው የኢትዮጵያ ብሔራዊ ወይም አጠቃላይ ምርጫ እየተቃረበ ባለ ቁጥር አንዳንድ ስሞታዎች ወይም አቤቱታዎች ከተለያዩ ተቃዋሚ ፓርቲዎች እየተሰሙ ነው። ገዥው ፓርቲ በአባሎቻችንና በደጋፊዎቻችን ላይ እስራትና ወከባ ይፈጽማል፣ በመንግስቱ ተቋማትና ሰራተኞች አማካይነትም የአመሳሶ አገልግሎትና የማስፈራራት አድራጎትም ይፈጽማል የሚሉ ተቃዋሚዎች እየተሰሙ ነው። የብልጽግና ፓርቲ የዓለም አቀፍ የህዝብና የዓለም አቀፍ ግንኙነቶች ኃላፊ አቶ አወሉ አብዲ ክሱን አስተባብለዋል። ብሔራዊ የምርጫ ቦርድ ደግሞ አቤቱታዎቹን እየሰማ መሆኑን እና ለማጣራትም እየሰራ መሆኑን ለአሜሪካ ድምፅ ገልጿል። ሁሉንም ወገኖች ያነጋገረው መለስካቸው አመሃ ተከታዩን ዘግቶ። ብዙ የደከመበትን የምርጫ ክልሎችን ካርታ ይፋ ያደረገበት ዕለት ነበረ። ብዙ ተፎካካሪ ፓርቲዎችና ሌሎችም ባለ ድርሻ አካላት ይህን ሥነ-ሥርዓት ታድመዋል። ከቦርዱ ሰብሳቢና ልዩ ልዩ ባለሙያዎች የተሰጡትን ማብራሪያዎች ካዳመጡ በኋላ እድሉ የተሰጣቸው የፓርቲ ተወካዮች ከሰነዘሯቸው አስተያየቶችና ጥያቄዎች ለመረዳት የሚቻለው አንዱ ቁም ነገር ለዚህ የቦርዱ የሥራ ፍሬ ዕውቅና መስጠታቸው ነው። ከዚህ ጀርባ ግን በፓርቲዎች በኩል ብዙ ያልተመለሱ ጥያቄዎች እንዳሉ ይናገራሉ። የኦሮሞ ነጻነት ግንባር መሪ አቶ ዳውድ ኢብሳ ቪኦኤ ካናገራቸው የፓርቲ መሪዎች አንዱ ነበሩ። አቶ ዳውድ በተለይ በኦሮሚያ ክልል የምርጫውን ዝግጅት በተመለከተ ፓርቲያቸው ብዙ እክል እያጋጠመው እንደሆነ ይናገራሉ። መንግሥት መዋቅሩ አልተለያየም፣ በዚህ በምርጫ ወቅት ገዢው ፓርቲ አባሎቻችንን እንዳናሰባስብ፣ እንዳናደራጅ የተለያዩ እንቅፋቶችን እየፈጠረብን ነው ይላሉ። ይህ የሚፈጸመውም በኦነግ ላይ ብቻ እንዳልሆነና በሌሎችም የኦሮሞ ፖለቲካ ድርጅቶች ጭምር መሆኑን በማስገንዘብ እሳቸው የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና እና የኦሮሚያ ብሔራዊ ፓርቲ መሪ ለኢትዮጵያ ብሔራዊ ምርጫ ቦርድ ማመልከቻቸውን አስገብተዋል። ይህን ነገር አሻሽሉ፣ ጥሩ አይሆንም ለሀገሪቱም፣ እኛ እንደዚህ ከሆነ ሌላው ቦታ እንዴት ይሆናል ብለና እነሱም እንግዲህ ወስደው ምናልባት መንግስትን እንጌጅ አድርገው ለማሻሻል ወስደዋል። እየጠበቅን ነው እንጂ ስብሰባ ማድረግ መዘጋጀት ብዙ ቦታ ቆሟል። ፊርማ አሰባስቦ ወደ እኛ የሚመጣ የባሌ ወኪላችን የማዕከላዊ ኮሚቴ አባል ሁንዴ ደራራ ባቱ ከነ ሰነዱ ተይዞ ማመልከቻውን ለምርጫ ቦርድ ገብቷል። ሰነዱም አልተመለሰልንም። ልጁን ደግሞ ወስደው አሻ አርባ ኮንሰንትሬሽን ካምፕ አሳልፈውታል። በአጠቃላይ ኦሮሚያ ውስጥ ያለው እስርና ማዋከብ ነው። ይሄ ወደ ምርጫው ለመሄድ እንቅስቃሴና ዝግጅቱን አሰናክሏል፣ ሙሉ በሙሉ ማለት ይቻላል። ይሄ እንግዲህ ምርጫ ቦርድ ራሱ መንግስትን እንጌጅ አድርጎ ካሻሻለልን ወደ ጤነኛ እንትን እንመለሳለን ብለን ተስፋ እናደርጋለን። አቶ አወሉ አብዲ በሚኒስትር ማዕረግ የብልጽግና ፓርቲ የሕዝብና የውጭ ግንኙነት ዘርፍ ኃላፊ ናቸው። ሚኒስትሩ የአቶ ዳውድ ኢብሳን ክስ ያጣጥላሉ። ፓርቲያቸው ሁሉን አሳታፊ ዴሞክራሲያዊና ነጻ ምርጫ ለማካሄድ ከጅምሩ ቆርጦ የተነሳ ነው ይላሉ። የየትኛውም የፖለቲካ ድርጅት አባል በያዘው የፖለቲካ አመለካከት የተያዘ ወይንም የተከሰሰ ሰው እንደሌለ የተያዙና በሕግ ቁጥጥር ስር ናቸው ያሏቸው ግን ሕጋዊነትንና ሕገወጥነትን በማጣቀስ ለመሄድ የሚፈልጉ ትጥቅ ይዘው የሚንቀሳቀሱ እንደሆኑና ለእነሱ ሽፋን በመፍጠት የተገኙ ናቸው ብለዋል የተያዙት ኃይሎች በህግ ጥላ ስር ነው ያሉት ለህግ ቀርቧል እዚህ ላይ ደግሞ እነሱ ራሳቸው ነው መተባበሪያ ያለባቸው የህግ የበላይነት ያስከብራል። ሁለተኛ ራሱ ይወዳደራል። ይህ ሲባል ደግሞ ምርጫውን ነጻ፣ ገለልተኛ የምርጫ ሜዳሩ ሰፊ ከማድረግ አንጻር በርካታ ስራዎች ተሰርተዋል። ነገር ግን ይህንን እድል በመጠቀም ደግሞ ወደ ሁከት ብጥብጥ፣ ችግር እንዲፈጠር የዜጎች የዕለት አይነት ዩ ፓርቲ ግዴታ ስለሆነ የዘብት ኃይሎቹ በዚህ በኩል እስካሁን የዩን ፓርቲ ለመደቅፍ ተሰራ የተባለው ነገር ካለ የኦሮሞ ነጻነት ግንባር መሪ አቶ ዳውድ ኢብሳ የአቶ አወሉ አብዲን ክስ አይቀበሉም የእሳቸው ፓርቲ ህግን ብቻ መሠረት አድርጎ የሚንቀሳቀስ እንደሆነ ይናገሩና መንግሥትን ተጠያቂ ያደርጋሉ እኛ በበኩላችን ይሄ የኃይል እርምጃ በግለሰብም ላይ ይሁን በተቋም ላይ የሚደረገውን አሁን በቅርብም እንደገና መልሰን አቋማችንን ገልጸናል። ይሄ ናውግዘንም መደረግ የሌለበት ብለን ይሄ ሪኮርድዶ ነው ያለ ነው። አቋማችን በሰላም ለመታገል ነው። ይሄ ኦነግና አንዳንድ ድርጅቶች ጠመንጃ ከያዙት ጋር ትብብር አላቸው ምናምን የሚለው እንዲሁ ዝም ብሎ አሌጌሽን ነው። እንደ መንግስት ሆን አልነበረበትም። ይህንን ያደረገውን ግለሰብም ይሁን በድርጅትም ደረጃ ቢሆን ምርመራ አድርጎ የተጨበጠ ነገር ወደ ፍርድ ቤት መውሰድ ነው እንጂ እንዲሁ ዝም ብሎ ለፕሮፓጋንዳና ህዝቡን ስጋት ውስጥ ለማያው የተለመደ፣ በደርግ ጊዜም ያለ ነው፣ በኢህአድግ ጊዜም ያለ ነው። ሌላውን ተቃዋሚ ለማምጣት የሚጠቀሙበት ስለሆነ ይሄ ቤዝነስ መሰረት የሌለው ክስ፣ እውነተኝነትም የሌለው በግልጽና ኮንፊደንትሊ ይህንን መናገር ይቻላል። የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ በአሁኑ ጊዜ በህግ ጥላ ስር ይገኛሉ የሚሏቸው በተፎካካሪ ፓርቲዎች እንደሚገለጸው ሳይሆን በከባድ ወንጀል የተጠረጠሩ እንደሆኑና ፓርቲዎችን በሽፋን የሚጠቀሙ እንደሆኑ ይናገራሉ። እነዚህ ነገሮች በተለይ በጣም በከባድ የገንዘብ ዝውውር፣ የጦር መሳሪያ ዝውውር፣ ወጣቶችን ለአሚ አላማ ማነሳሳት፣ ሌሎች ኃይሎች ላይ የህይወት የንብረት የአካል መጉደል አደጋ ማድረስ፣ እንደዚህ እነዚህ ላይ የተሰማሩ ናቸው አሁን በአብዛኛው ተያዙ የተባሉት። ስለዚህ ይሄ ሽፋን ነው። ፓርቲ አባል ነው፣ ዶክመንት ይዟል፣ የፈለገ ነገር ሊይዝ ይችላል። በቃ ከተጠረጠረ እና ለወንጀል ከተጠርጥሮ ከተገኘ ይያዝና ይጠራል ለህግ ይቀርቧል ከዛ በኋላ የሚታረም ከሆነ ይታረማል። ለህግ የሚፈርደውን ይፈርዳል። ስለዚህ ይሄ ታሰረ እንደዚህ የሆነ የሚል ነገር ከማቅረባቸው በላይ እነሱም ሀገር ሲኖር ነው መወዳደር፣ መነገድ፣ መኖር፣ መስራት የሚቻለው ሀገር ከሌለ ደግሞ አይቻልም። ግን እነዚህ ነገሮች ካሉ በትክክል እርስ የሚሏቸው በእነዚህ ህገ ወጥ ናቸው በሚባሉ ግለሰቦች ወይም ቡድኖች መካከል በግልጽ በህግ ተመዝግበው የሚገኙ ፓርቲዎች ግንኙነት አላቸው የሚባል ከሆነና የሚታይ ግንኙነት ካለ የሚረጋገጥ ከሆነ እነሱን ጭምር ለምን የማይከሰሱት ታዲያ? ኦረዲ ያው ህስ በግለሰብ ደረጃ ነው። አሁን በፓርቲ ደረጃ አስፈላጊ ሁሉ ዝግጅት እየተደረገ ነው። ነገር ግን እነሱ በሽፋን እኛ ጫካ ውስጥ ካለው ሀይል ጋር ምንም ግንኙነት የለንም የሚል ይፋ መግለጫ ሰጥቷል በይፋ ነገር ግን በተግባር እየሆነ ያለው የተለየ የተለያየ ነገር ነው። ዛት ስትራቴጂክ ቤዚካሊ አሁን ጫካ ያለው ሀይል ታጥቆ የሚንቀሳቀሰው ሀይል የነሱ እጅ ብቻ ነው ባንልም፣ አንደኛ ዳይሬክትሊ ከነሱ ጋር ነው የምገናኘው መጀመሪያውንም የኛ ሀይል ስሉ ነው ሲሟግቱ የነበረው። ሌሎች ሀይሎችም እዚህ ውስጥ ገብቶ የትጥቅ የሲንግ አንዳንድ ድጋፎችን የሚሰጡበት አለ። እስከ ውጭ ድረስም አንዳንድ ሁኔታዎች አሉ። ያልተጣረው ጋራ ወደፊት ተጣርቶ ለህዝብ ካ የሆነ አስፈላጊ ሁሉ እርምጃ እየተወሰደ የሚክድበት ሁኔታ አለ። ነገር ግን እንደ ፓርቲ በህጋዊነት ተመዝግቦ እየተንቀሳቀሰ ያለ ፓርቲ ነው። ይህንም ፓርቲ ደግሞ ቤዚካሌ ቢ ወደፊት የሚመለከተው አካል በተለይ ፀጥታ ኃይሉ አስፈላጊ የሆነ ማጣራት ስደርስ እሱ በወቅቱ የሚሆን ይሆናል። አሁን ግን ፓርቲን ተገን አድርጎ የሚንቀሳቀሱ ኃይሎች ስላሉ እነዚህን ደግሞ ለህግ ማቅረብ ግዴታ ስለሆነ የፀጥታ ኃይሉም እየሰራ ያለው ስራ ይሄንኑ ነው። ቪኦኤ የኦጋዴን ብሔራዊ ነጻነት ግንባር ምክትል ሊቀመንበር አቶ ሐሰን ሞዓሊንንም አናግሯቸዋል። አቶ ሐሰን ድርጅታቸው በትጥቅ ትግል ሲፋለም ለረዥም ዓመታት እንደቆየ አስታውሰው አሁን በታየው የለውጥ ፍንጭ በመጠቀም ለኢትዮጵያና ለሶማሌ ሕዝቦች ፍትሕ፣ እኩልነትና ነጻነት እውን መሆን የድርጅታቸውን ቁርጠኝነት ይገልጻሉ። ሰላማዊ ትግል ከትጥቅ ትግል ይልቅ በእጅጉ ውስብስብና ከባድ እንደሆነም ያስረዳሉ። በክልል ደረጃም ሆነ በፌዴራል ደረጃ ድርጅታቸው አጋጥሞታል ያሏቸውን ችግሮች ዘርዝረዋል። ብዙ ውጣ ውረዶችም አሳልፈናል። አሁንም አንዳንድ መሰናክሎች አሉ። በተለይ ለውጡ በፌዴራል ደረጃ አንዳንድ ሁኔታዎች የተለወጡ ነገሮች አሉ። እሱም ሊመሰገን ይገባል። ግን በክልል ደረጃ በቀበሌ በአውራጃ እና በወረዳ አካባቢ ብዙም ለውጥ አይታዩም። ምክንያቱም እነዚህ ሰዎች ከአሁን በፊት ለአንድ ፓርቲ ለአንድ ግለሰብ ይሰሩ የነበሩ ሜንታሊቲ ወይም ባህል ስላላቸው ገና ብዙ ጊዜ ይወስዳል። ሜንታሊቲቸውም አልተቀየረም እና በእንደዛ አይነት ሁኔታ ነው አሁን ያለነው። ግን አንዳንድ መሰናክሎች አሉ። አልጋ በአልጋ አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በፓርቲዎች በየጊዜው የተለያዩ አቤቱታዎችና ማመልከቻዎች ለመስሪያ ቤታቸው እንደሚቀርቡ አረጋግጠው ይህን ብለዋል። ለማጣራት እየሞከርን ነው። ማጣራት መሞከር ብቻ ሳይሆን ችግሩን ፈጥረዋል የተባሉ የመንግስት አካላት ምንድን ነው የተባለው ችግርን በተመለከተ መልስ እንዲሰጡ ጠይቀናቸው ቀናት ተወስኗል። አንዳንዶቹ በተባለው ቀን ምላሻቸውን አልሰጡንም። በጽሁፍ ምላሻቸውን እንዲሰጡን ቀርቦም እንዲያስረዱ ይጠየቅናቸዋሉ። አንዳንዶቹ ተጨማሪ ቀን ጠይቀዋል፣ ዝርዝር ሁኔታውን ለማስረዳት ማለት ነው። ግን ምንድ ነው ያው ለፓርቲዎችም ደጋግመ እንደምንገልጸው እኛም መፍትሄ ለመስጠት የምንችለው የሚደረግ አፈናም ካለ ወይም ሌላ ችግርም ካለ የመንግስት አካል ይሄንን ከማድረግ እንዲቆጠብ ለማድረግ የምንችለው የደረሰባቸው ችግር በዝርዝር መቼ በማን እንደተፈጸመ ተሟልቶ ሲቀርብ ነው። እኛ ጋር የቀረቡ አቤቱታዎች አንዳንዶቹ ያንን ያሟላሉ፣ አንዳንዶቹ ያንን አያሟሉም። ስለዚህ ለቦርዱ ውሳኔና እርምጃ ትንሽ ያስቸግራል። አንዳንዴም አደባባይ ሚዲያ ላይ የምንሰማቸው ነገሮች እንደ እሱ አይነት ዝርዝር የላቸውም እና ለእኛ አዳጋች ሁኔታ ይፈጥራል። ግን በእኛ በኩል የመረጃ ያለና በትክክል ተሟልቶ የቀረበልና ቤቱታ እያጣራን ነው። የሚመለከተውም የመንግስት አካል መልስ እንዲሰጥ እየጠየቀን ነው። የሚጠበቀው ምርጫ የሚፈለገው አይነት ምርጫ ለማድረግ ዛሬም ብዙ ችግሮች እንዳሉ ግልጽ ይመስላል። መንግስት ተፎካካሪ ፓርቲዎችና ሌሎች ባለድርሻ አካላት እነዚህን ችግሮች ፈጥተው ነሐሴ 23 ቀን 2012 ዓ ም ምርጫው እንደሚከናወን ተስፋ እናድርግ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ቀስ አበባ። አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እንለፍ። በአምቦ ዩኒቨርሲቲ ተዘጋጅቶ የነበረው በመጫና ቱለማ ላይ ሊነጋገር የታሰበ የውይይት መድረክ ተከልክሏል የሚል ጥቆማት ተሰምቷል። የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ ጌታቸው ባልቻ ግን ስለ ጉዳዩ መረጃ የለኝም ብለዋል። ናኮር መልካ ዝርዝሩን ይዟል። የመጫና ቱለማ የመረዳጃና ልማት ማህበር ደለል ለመዘከር ለመጋቢት 5 2012 ዓ ም በአምቦ ዩኒቨርሲቲ የተቀጠረው የውይይት መድረክ ሰዓታት እንደቀሩ ውይይቱ እንዳይካሄድ ተደርጓል ይላሉ የማህበሩ ፕሬዝዳንት አቶ ድሪቢ ደሙሴ። የአምቦ ዩኒቨርሲቲ የመጫና ቱለማና የኦሮሞው ባህል ማዕከል ሆነም በትብብር ነበር ያዘጋጀ ነው። አላማ፣ ከሺህ በላይ ሰው ነው ይሳተፋል የተባለው፣ ምሁራን፣ አርቲስቶች፣ የሙዚቃ ሰዎች፣ የድራማ ሰዎች፣ ግጥም ጸሐፊዎች፣ ኦሮሚያ ውስጥ አስራ አራት ዩኒቨርሲቲዎች የሚካፈሉበት እንደዚህ እንደዚህ ያስተማረን ድርጅት እንደዚህ ለኦሮሞ የቆመ ድርጅት እንዴት እንደዚህ በወረደ ድህነት ደረጃ ላይ ይገኛል እና እናጠናክሮ ከሚል አይነት የተነሳ ነውና ባነሮች አንዳንድ ጽሁፎች የሚደረጉ ንግግሮች ሁሉ ዝግጅት አድርገን ሄደን ጽዋት ሆቴል እንዳለው ነው የተደወልልኝ ሁኔታው ከዚህ ሆቴል ቦታ ቀይሩ አሉን ከዛ በኋላ ወደ ሌላ ሆቴል ወደ ሄድን እዛ ላይ ንሳ ጋበዙን እና አልተቻለም ሂዱ አሉ ሰዎቹን እንግዲህ ባ ጥያቄው የጠየቅኳቸው እንዴት ተከለከለ ነበር። ከአምቦ አስተዳደር አስፈቅደናል የከለከለንና ትምህርት መጫናቱ ለማ መንግስት እየሰራ የሚገኘውን የባህልና ምጣኔ ሀብት እድገት ላይ አተክሮ የሚሰራ በመሆኑ ውይይቱ ሊከለከል አይገባም ያሉት አቶ ድሪቢ ማህበሩ ምንም አይነት የፖለቲካ አመለካከት የለውም ሲሉ ይናገራሉ። መጫናቱ ለማ ሲጀምር ጀምሮ ማንነቱን፣ ባህሉን፣ ቋንቋውን፣ ታሪኩን አይቆ ራሱን በራሱ እንዲረዳ በተደራጀ መልክ በኢኮኖሚ እንዲያድግ በማህበራዊ ጉዳይ እንዲያድግ፣ መንገዶች እንዲሰሩ፣ ጤና ጣቢያዎች እንዲሰሩ፣ አቅመ ደካሞች እንዲረዱ፣ እንደዚህ አይነት አስተሳሰብ ይዞ ነው የተነሳው። ነው ይሄንን ሰው ማስተዋል ያለበት። የአንድ መንግስት የትኛውን መንግስት የስራ ኃላፊነት በሶስት ጨምቄን ብናስቀምጥ የሚያስተዳድረውን ግን በዳኝነት በሰላማዊ ሁኔታ ማስተዳደር፣ ሁለተኛ ያንን አገር ከሌላ ወራሪ መከላከል ነው። ሶስተኛ ያንን የሚያስተዳድረውን አካባቢና ህዝብ በኢኮኖሚና በባህል ማሳደግ ነው። የመጫና ቱለማ ስራ ኦሮሚያ ውስጥ ያለውን ህዝብ ባህሉንና ኢኮኖሚያዊ የሚጣ ማሳደግ ነው። የሚያሳድጎ ደግሞ ህዝቡ ነው ተባብሮ። እኛ የመንግስት ስልጣን የማያዛዝ አደረጃጀታቸው እንደዚህ አይደለም። የኦሮሞ ባህል ማዕከል ባለሙያ አቶ ዳንኤል አስፋው በውይይቱ ለመሳተፍ ቀድመን አምቦ የገባን ቢሆንም በማንና ለምን እንደተከለከለ ባላወቅንበት ሁኔታ ውይይቱ እንደማይካሄድ ወደ አዲስ አበባ ተመልሰናል ብለዋል። የአምቦ ዩኒቨርሲቲ የህዝብ ግንኙነት ኃላፊ እና የውይይቱ ኮሚቴ ሰብሳቢ ዶክተር መንግስቱ ቱሉ እንዲቀር ስለተደረገው የመጫና ቱለማ መረዳጃና ልማት ማህበር የውይይት መድረክ ተከታዩም ብለዋል ቅዳሜ ሊደረግ ፕሮግራሙ አርብ ወደ ማታ አካባቢ በመንግስት እውቅና አልተሰጠውም በማለት ኢንፎርሜሽኑ እየደረሰ ከሰው ከሰው ነው እንጂ ቀጥታ ያናገርኝም አካል አልነበረም። በወቅቱ ኮሚቴ አባላቶቹ ፕሮግራሙን ለማካሄድ ሁሉንም ዝግጅት ስለጨረሰ ወደኋላ መመለስ አልቻልንም። ሆኖም ቅዳሜ ጠዋት ላይ ፕሮግራሙ ማካሄድ ስለማንችል ወደ ሌላ ቀን እንድዘዋወር ነው ኮሚቴውም የወሰነ ሰዎች የሚሉት ዩኒቨርስቲው ቀድሞ ቢያሳውቀን ለሌላም ልፋት አንዳረግም ነበር የሚል ነገር ያነሳሉ ምን ይላሉ እኔ አርብ ከሰዓት አካባቢ ነው እንዲህ አይነት ኢንፎርሜሽን እየደረሰኝ ማለት ደርስን ኢንፎርሜሽን ራሱ ክልሉ ስላልተለየ ታዳሚዎቹን አተምጡ ክሮ ማለት አልቻለም እንደገናም ደግሞ ገና አንዳንድ ዲስኬሽኖች ይኖራሉ ብለን ስናምን ነበረ እና ወዲያውኑ ውሳኔ መውሰድ ስላልቻልን ነው እንግዶቻችን እዚህ ድረስ እየለፉ ማለት ነው። ሁን ለፍቶ ስለመጡ በጣም ከጣን እንጠይቃለን። ጉዳዩን ቀድመን መነጋገር መቻል ነበረብን። ሆኖም ያው አልተሳካልንም። ነገር ግን ያው ለወደፊቱ ይህንን ፕሮግራም ለማዘጋጀት ፍላጎትን ስላለን እንግዶቻችን የለፉም ሁሉ መቼም ይቅርታ ብሎን በምቀጥለው ፕሮግራማችን ላይ መሳተፍ ይችላሉ። የከተማው ጸጥታና አስተዳደር ጽፈት ቤት ተወካይ አቶ ኩመላ ስለ ጉዳዩ ማብራሪያ ለመስጠት ቃል ከገቡ በኋላ በተደጋጋሚ በእጅ ስልካቸው ላይ በደውልም አላነሶልኝም። የአምቦ ከንቲባ አቶ ሳሉ ድሪብሳንም በስልክ ለማነጋገር ያደረግኩት ጥረት አልተሳካም። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ገነነ ጥበቡ በበኩላቸው ውይይቱ እንዳይካሄድ በፖሊስ ኮሚሽኑ የተሰጠ አቅጣጫም የለም፣ ውይይቱ ስለ መቅረቱም መረጃ የለኝም ሲሉ ተናግረዋል የኦሮሚያ ያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ስለ ጉዳዩ መረጃ የለኝም ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁል ጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎም ቢሆኑ ሲያስነጥሱ ወይም ሲያስሎ አፍንጫዎንና አፍዎን በክንድዎ መታጠፊያ ይሸፍኑ። እጆችዎን አያነካኩ። ወቅታዊ መረጃዎችን ከጤና ባለስልጣናቱ ወይም ከታመኑ ምንጮች ብቻ ያገኙ የባለሙያዎች ምክሮችን ይከተሉ ስለ ኮሮና ቫይረስ ድብቅ ነገር የለም በግልጽ ይነጋገሩ ኮሮና ቫይረስን አንተ ማቆም ትችላለህ ኮሮና ቫይረስን አንቺ ማቆም ትችያለሽ ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። በነገራችን ላይ ለኮቪድ-19 ተጋልጠዋል ቢባሉ ድንገት አይረበሹ። የሕክምና ባለሙያዎችን ያዳምጡ። መከላከያዎችንና ሌሎችንም እርምጃዎችን ይውሰዱ። መረጃዎችን ከታመኑ ምንጮች ብቻ ያገኙ። ባለሥልጣናቱንና ባለሙያዎችን ያዳምጧቸው። ዝግጅታችን ወደ መጠናቀቁ ነው። አንድ የዩናይትድ ስቴትስ ዶላር 32 ብር ከ84 ሳንቲም ተመንዝሯል። ዛሬ በነገራችን ላይ የአንድ በርሜል ዘይት ድፍድፍ ዘይት ዋጋ ከአንድ ወር በፊት ከነበረበት በግማሽ ያህል አሽቆልቁሏል። ሩሲያና ሳኡዲ ሳዑዲ አረቢያ ተናንቀዋል። በዚህ የዋጋ ግብግብ ውስጥ አንድ በርሜል ዘይት ኒውዮርክ ላይ 27 ዶላር ከ77 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ ነገ መጋቢት 9 2012 ዓ ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 11 ዲግሪ ሴልሺየስ ነው የሚሆነው። ፒያኒስትና ዘፋኝ ናትኪን ኮል አሜሪካዊ የጃዝ ሙዚቃ ንጉሥ ተብሎ ይታወቃል። ዛሬ ልክ የዛሬ አንድ መቶ አንድ at the yet little. Pick yourself up breath Dust yourself off and start all over again. Nothing's impossible I have found for when my chin is. አብራችሁን ስለቆያችሁ ከልብ እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቋል። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ከናትኪን ኮል ጋር ትተናችሁ እንሰናበታለን። ጤና ይስጥልኝ። Work like a soul inspired, till the battle of the day is won. You may be sick and tired, but you'll be a man, my son. I will. እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይ ልሳት ኣብ ፌስቡክን ዩቲዩብን ካበሩ